ጋቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ። የዛሬውን ዝግጅታችንን እናስተዋውቃችሁ። ጥቅማ ጥቅምና የደሞዝ ጭማሪ የጠየቁ የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ዛሬ የስራ ማቆም አድማ ጀመሩ። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ የአስተዳደራዊ በደል እና አስተዳደራዊ እንትኖች ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ናቸው። የኢትዮጵያ አየር መንገድ በረራ ሙሉ ለሙሉ አለመስተጓጎሉን የሲቪል አቪየሽኑ ባለስልጣን ገልጿል። ሊያሰራን የሚችል የሰው ኃይል አለ እና ምንም የሚያሸግረን ነገር አይፈጠርም የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰን የለ ሁነኛውን ነው የሰማችኋቸው። ዘገባውን ይዘናል። የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመር እና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬ ዕለት በቁጥጥር ስር ዋሉ። ናተያቂ እንግዲህ አንድ ነው አንድ ነው ደግሞ በቁጥጥር ስር በዋሉት ፕሬዚዳንት አብዲ ኡመር መሐሙድ የሚመራ ስለሆነ ጅጅጋ ከተማ የሚገኙት የፌዴራል ፖሊስ ኮሚሽን ኮሚሽነር ዘኑ ጀማል ናቸው ማብራሪያ የሰጡን፣ ይዘናቸዋል። በሌላ ዘገባ በውጭም ሆነ በሀገር ውስጥ ያሉ የክልል ተወላጆች ምሁራን አሁን የተገኘውን ለውጥ ለማስቀጠል የሚያስችል ምክክር እያካሄዱ ይገኛሉ። በእኔ እምነት መማር የህዝብን ህመም አብሮ ታሞ መፈወስ መቻል ነው። የክልላችን ህዝብም ይሁን አገራችን ዘመናትን ያስቆጠሩ በርከት ያሉ ችግሮች አሉባቸው። ችግሮቹን መንግስት ብቻውን ታግሎ ሊፈታቸው እንደማይችል አሳምረን እንረዳለን። የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ናቸው። ሙሉ ዘገባውን ይዘናል። ከዚሁ ጋር በተያያዘም የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሂድ የነበረው መደበኛ ስብሰባ አስመልክቶ ለደረሰበት ውሳኔ ትላንት መግለጫ አውጥቷል። እሱንም የተመለከተ ዘገባ ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የቀድሞ የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመር እና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬው ዕለት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገለጹ። ኮሚሽነሩ ሐምሌ 27 2010 ዓ.ም በቀድሞ የክልሉ ፕሬዚዳንት አመራር ሰጪነት በተቀነባበረ ወንጀል የ96 ሰዎች ህይወት ማለፉን ተናግረዋል። ዩናይትድ ስቴትስ ሩሲያ ላይ የጣለችው አዲስ ማዕቀብ ዛሬ ተግባራዊ መሆኑ ተገለጸ። ማዕቀቡ ሩሲያ እንግሊዝ ውስጥ የነበሩትን አንድ የቀድሞ ሰላይ ላይ ሰርጌ ስክሪፓል እና ሴት ልጃቸውን ዩላ በመመረዝ ላይ ላደረሰችው ጥቃት ምላሽ መሆኑም ታውቋል። ክሬምሊን ለማዕቀቡ አጽፋውን ከመስጠቱ አስቀድሞ የተሟላ ምርመራ እንደሚያካሄድ እና ና ምላሹም የሩሲያ ጥቅምን በማስጠበቅ መልኩ እንደሚሆን አስታውቋል። ማዕቀቡ ከሁለቱ ወገኖች መካከል የሚካሄደውን ውይይት አስቸጋሪ ያደርገዋል ሲል የሩሲያ የውጭ ጉዳይ ሚኒስቴር እንዳስታወቀው የሮይተርስ የዜና አውታር ዘግቧል። ማዕቀቡ አንዳንድ የገንዘብ እርዳታና ከሩሲያ ጋር የነበረውን የጦር መሳሪያ ሽያጭ እንዲቋረጥ የሚያደርግ እንደሆነም ታውቋል። በመጨረሻም የቪየትናም ጥገኝነት ፈላጊዎች የጫነ ጀልባ በአራት ዓመት ውስጥ ለመጀመሪያ ጊዜ አውስትራሊያ መግባቱ ተገለጸ። ባለስልጣናት እንዳስታወቁት መርከቡ ትላንት እሁድ ኩዊንስላንድ ውስጥ ሲያርፍ የፖሊስ ባለስልጣናት በሰጡት ቃል። ከጥገኝነት ፈላጊዎች መካከል አስራ አምስት ያህሉ በቁጥጥር ስር ውለዋል። አውስትራሊያ እንደ አውሮፓውያን አቆጣጠር በ2014 ዓ ም በአጎራባች ባህር በኩል የሚገባ ጥገኝነት ፈላጊ ላለመቀበል ጠንከር ያለ የኢሚግሬሽን ሕግ ማውጣቷ ይታወሳል። አንድ የአፍጋኒስታን ዜና ይቀረናል። በአፍጋኒስታን ፖሊሶች ገለጻ መሰረት የጎረቤት ታጂክ ታጂኪስታን አውሮፕላኖች ባካሄዱት የቦምብ ጥቃት ስድስት ህገ ወጥ የሱስ አስመጪ ዕፅ አዘዋዋሪዎችን ገደሉ። ከጥቃቱ በኋላም ሁለት የድንበር ጠባቂዎች መገደላቸው ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አረጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ወደ መጀመሪያው ዘገባችን ነው የምናልፈው። ጥቅማ ጥቅምና የደሞዝ ጭማሪ የጠየቁ የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ዛሬ የስራ ማቆም አድማ ጀምረዋል። የሀገሪቱን የአየር ክልል በሙሉ ለመዝጋት መሞከር ተገቢ አይደለም ያለው የኢትዮጵያ ሲቪል አቪዬሽን ባለስልጣን በበኩሉ ያንን ለማካካስ በተደረገ ጥረት ምንም አይነት የበረራ መስተጓጎል አለመጋጠሙን አስታውቋል። የአየር ትራፊክ ተቆጣጣሪዎች ማህበር ግን የተያዘው አካሄድ የሀገሪቱን የአየር ክልል አደ ጋ ላይ ይጥላል ብለዋል። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አድርሶናል። የኢትዮጵያ ሰማይ ዛሬም ስራ አላቆመም። ከየቦታው የተነሱት ለማረፍ የሚያኮበኮቡት አውሮፕላኖች ሲመላለሱበት ሲንቀሳቀሱበት ውለዋል። ከቅርብ ከሩቅ እያማተሩ ያንን እንቅስቃሴ የሚያሳልጡት የሚቆጣጠሩት የሰማይ ምድብተኞች ግን አድማ ጀምረዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ የጀመሩት ረዘም ላለ ጊዜ ሲጠይቁ የቆዩት የደሞዝና የጥቅማጥቅም ጥያቄ ምላሽ ባለማግኘቱ እንደሆነ ገልጸዋል። ይህንን መነሻ ያደረገ ደብዳቤም ለጠቅላይ ሚኒስትር ዶክተር አብይ አህመድ ማስገባታቸውን አስታውሰዋል። ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ለአሜሪካ ድምፅ ሲያብራሩ አድማውን የጠራው ማህበሩ አለመሆኑን ጠቁመዋል። ሰራተኛው ራሱ ካለበት ጫና ተነስቶ የጠራው ነው ብለዋል። የደሞዝ ጭማሪ ጥያቄውንም ለጠቅላይ ሚኒስትር ዶክተር አብይ አህመድ በአስገቡት ደብዳቤ ከተንጸባረቀው አንጻር አብራር ተዋል አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአውሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል በዛ ደረጃ እንኳን ባትከፍሉም በዛ ግማሽ እንኳን ትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጨራሽ አስተዳደራዊ በደል ና አስተዳደራዊ እንትኖች ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ስለዚህ ከደሞዝ ሌላ አስተዳደራዊ በደሎች የሚሉ ማንስታቸዋል ማለት ነው። ከዚህ በሽትም የዛሬ ሁለት አመት ሶስት አመት እንደዚህ በዚሁ ኬስ ተነስቶ ነበር ና ከሚኒስትሪ መስሪያ ቤት በተቀመጠ ፍኖተ ካርታ መሰረት ምንም መስሪያ ቤት ውስጥ አሉ የተባሉ ችግሮች ተዘርዝረው እንዲፈቱ መመሪያ ተሰጥቶ ነበር። ከዛ ውስጥ ማኔጅመንቱ እንደገና አርባ አንድ ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ፍኖተ ካርታው ያንን መሰረት አድርገው አንዱም ተግባራዊ አልተደረገም ከሶስት ዓመት በኋላ በዚህ አድማ ምክንያት ምንም አይነት የበረራ መስተጓጎል አለመከሰቱን የገለጹት ደግሞ የኢትዮጵያ ሲቪል አቪዬሽን ባለስልጣኗና ዳይሬክተር ኮሎኔል ወሰንየለህ ሁነኛው ናቸው። በረራዎች እንዴት እንዳልተስተጓጎሉም ለአሜሪካ ድምፅ አስረድተዋል። እየሰሩ ያሉት ከነዚህ ውጭ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም ይሄ ከፍተኛ የሀገር በደልና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉት ናቸው እየሰሩ ያሉት፣ እንጂ ከነዚህ ከሰባ አራት ውስጥ አንድም ሰው ገብቶ በስራ ላይ የለም። ከዚህ በፊት ባደረግነው ቃለ ምልልስ ኮሎኔል ወሰኔለህ የኢትዮጵያን አየር ክልል በአጠቃላይ ለመቆጣጠር በቀን 28 የሚሆኑ ትራፊክ ተቆጣጣሪዎች ይገባሉ ብለውኝ ነበረ። በፈረቃ ነው የሚሰሩት። በቀን 28 ሰው ነው የኢትዮጵያን አየር አጠቃላይ ለመቆጣጠር የሚገባው ብለውኛል። ያን ያህል መጠን አገኛችሁ ማለት ነው? በቀን ያውም በፈረቃ ነው የሚሰሩት። እንግዲህ በቁጥሩ እንግዲህ ያደረግነው ምንድን ነው፣ ይህን ቁጥር ለማሟላት ከተለያየ ጥረት እየተደረገ ነው። ነገር ግን አሁን በቂ በየደረጃው ባሉ የቁጥጥር ቦታዎች በቄሱ ኃይል አግኝተን ነው ስራው የተጀመረው። አለበዛ በእያንዳንዱ ያው በሌር የተከፋፈለ ነው ማለት በከፍታ የተከፋፈለ ነው። ከግራውንዱ መካከለኛው የአየር ከፍታ ላይ ከዛ ላ በከፍተኛ ደረጃ ወይም በከፍታ ላይ ያለውን ነው። በእነዚህ በቂ የሰው ኃይል አግኝተናል። ቁጥሩ አሁን በየጊዜው እየጨመረ ስለመጣ ይሄ ነው ልል አልችልም። ግን ሊያሰራን የሚችል የሰው ኃይል አለ እና ምንም የሚያሸግረን ነገር አይፈጠርም። ለምን ያህል ጊዜ ያስቀጥላችኋል አሁን ያለው ቁጥር? በተከታታይ ምንድን ነው እኛ ያሰብነው የሰው ኃይል እየጨመርን አንደኛ፣ ሰልጣኞች አሉን እነሱንም በፍጥነት እያሰለጠን ካስፈለገም ከሌላ ሀገር ኮንትሮሎች አምጥተን ምክንያቱም የሀገሪቷ አየር ክልል በፍጹም መዘጋት የለበትም። ለአንድ ቀን አይዘጋምም። እንደምታውቀው ከአፍሪካ ትልቁ አየር መንገድ ይሄ ነው። ከመቶ አውሮፕላኖች በላይ መሬት ላይ ልናስቀምጥ አንችልም። ይሄ በሀገሪቷ ኢኮኖሚ ላይ በሕብረተሰቡ ላይ በፖለቲካውም፣ በሶሻሉም ላይ የሚያመጣው ጫና በጣም ከፍተኛ ስለሆነ በቃ ቀጥሎ በምንም ጊዜ አይቆም፣ በዝም ብሎ ይቀጥላል ብዬ ነው ማምነው። የኢትዮጵያ ነው። ኤርስፔስ ለመዝጋት ስልጣን ያለው አካል ሌላ አካል ነው። እነዚህ ሰዎች አይደሉም። እነዚህ አየር ትራፊክ ተቆጣጣሪዎች አይደሉም። አስተሳሰቡም ስህተት ነው። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዝዳንት አቶ ፍጹም ጥላሁን ግን መፍትሄው የሰራተኞችን ጥያቄ መመለስ እንደሆነ ይገልጻሉ። ሌሎችን ተክቶ ለማሰራት እየተሄደ ያለበት መንገድም የአገሪቱን የአየር ክልል አደጋ ላይ ይጥላል ባይ ናቸው ስራ ላይ አክቲቭ ኮንትሮለር ሆኖ ከማገልገል ካቆሙ አስር አስራ አምስት ዓመት ያለፋቸውን በኃላፊነት ደረጃ ላይ ያሉ ባለሙያዎችን እንዲሁም ጥቂት ስልጠና ላይ ያሉ፣ በአሰልጣኝነት ላይ ያሉ ሰራተኞችን ወይንም ከሌላ ክፍል ላይ የማኔጅመንት ፖዚሽን ባላቸው የቀድሞ ኮንትሮለሮች ነው ለመጠቀም የሞከረው። አሁን ደግሞ ባለ በሰማሁት መረጃ መሰረት የረዳት አየር ትራፊክ ተቆጣጣሪ ጠና ላይ ያሉ ነበሩ። የቴዎሪ ጨርሰው ወደ ሲሚሌሽን የገቡ የነበሩ የጀመሩ ነበሩ። እነሱንም ወደ ስራ ተጭኗቸው ገብተው እየሰሩ እንደሆነ ሰምት ሰምቻለሁ። ስለዚህ ይሄ ግን እናንተ አካሄዱ ተገቢ አይደለም የሚያዛልቅ አይደለም ነው የምትሉት? አዎ። የአየር ክልሉን አንደኛ፣ ስልጠና እንኳን የጨረሰ ሰው አንድ ወር እስከ ሶስት ወር የስራ ላይ ልምምድ ማድረግ አለበት አክቲቪቲ ለመስራት በሰው ሰው ከጎኑ ሆኖ እያገዘው ና ኦብዞ ትሬኒንጉን ከጨረሰ በኋላ ነው ወደ ወደ ስራ የሚገባው። አድማ የጀመሩት የአየር ትራፊክ ተቆጣጣሪዎች በገዛ ፈቃዳቸው ስራቸውን እንደለቀቁ ይቆጠራል ብሏል የኢትዮጵያ ሲቪል አቪሽን ባለስልጣን። የአየር ትራፊክ ተቆጣጣሪዎች ማህበር ግን ይህ ራሱ የአስተዳደር በደል እንደሆነ ነው የሚገልጸው። አድማው እስከ መቼ እንደሚቀጥል ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የቀድሞ የሶማሌ ክልል ፕሬዚዳንት አቶ አብዲ መሀመድ ኡመር እና ሌሎች ስድስት የክልሉ ምክር ቤት አባላት በዛሬው ዕለት በቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሜሪካ ድምጽ ገለጹ። ኮሚሽነሩ ሐምሌ 27 2010 ዓ.ም በቀድሞ የክልሉ ፕሬዚዳንት አመራር ሰጪነት በተቀነባበረ ወንጀል የ96 ሰው ህይወት ማለፉን ተናግሯል። ጽዮን ግርማ ዝርዝር አላት። የኢትዮጵያን ሶማሌ ክልል ሲያስተዳድሩ የነበሩትና በቅርቡ ከስልጣናቸው የተነሱት አብዲ መሐመድ ኡመር ወይም በቅጽል ስማቸው አብዲ ኢሌ በመባል የሚታወቁት የቀድሞ ፕሬዚዳንት በክልሉ ነዋሪዎች፣ በተቃዋሚዎች፣ በሀገር ውስጥና በዓለም አቀፍ የሰብአዊ መብት ተሟጋቾች ከፍተኛ ቅሬታና አቤቱታ ሲቀርብባቸው ቆይተው ዛሬ በቁጥጥር ስር መዋላቸው ተነግሯል። አቶ አብዲ ኢሌ በዛሬው ዕለት አዲስ አበባ ከተማ በተለምዶ አትላስ እየተባለ ከሚጠራው አካባቢ ከሚገኘው መኖሪያ ቤታቸው በፌዴራል ፖሊስ አባላት ታጅበው በቁጥጥር ስር ሲውሉ ታይተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል በጉዳዩ ላይ ማብራሪያ እንዲሰጡን ጠይቀናቸዋል። ነገር ግን ማምሻውን ከ በሶማሌ ክልል ጅጅጋ ከተማ የሚገኙ በመሆናቸው በአስቸጋሪ የስልክ ጥራት ውስጥ አነጋግረናቸዋል። ለረጅም ጊዜ የኢትዮጵያ ሶማሌ ክልል የተለያዩ የመልካም አስተዳደር ችግሮች በከፍተኛ ሁኔታ ብሌም ሲደረግ ሲደረግ ቆየ ክልል እንደሆነ ይታወቃል። በተለይ ደግሞ ጊዜ ወዲህ ዶክተር አብይ ወደ ስልጣን ከመጡ በኋላ ያው በሀገሪቱ ባጠቃላይ በተካሄደው የሪፎርም በተቀጣጠለው የሪፎርም አጀንዳ ውስጥ ሶማሌ ክልል ለማስገባት ያው እየተደረገ በነበረው ጥረት በተለይ ህዝቡ ራሱ ነበር። ለውጡ በአሚኬል በሆነ መንገድ እንዲካሄድ

oal banoe oaleai wannakato yaki giri anraruno anaruna em aa ኮሚሽነር ዘይኑ ጀማል እንደተናገሩት የሶማሌ ክልል ለረጅም ጊዜ ከፍተኛ የሰብአዊ መብት ጥሰት እንደሚፈጸምበት የሚገለጽ እና የሚወቀስ ክልል ነው ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ አመራሩ የለውጡ አካል እንዲሆንና ችግሮች እንዲስተካከሉ ከፍተኛ ጥረት ተደርጎ አልተሳካም ይባስ ብሎም ሐምሌ 27 2010 ዓ ም በቀድሞ ፕሬዚዳንት አብዲ ኢሌ አመራር የተቀነባበረ ወንጀል ተሰርቶ ዘጠና ስድስት ሰዎች ህይወታቸው አልፏል። በጣም ብዙ ንብረት ወድሟል፣ ተዘርፏል፣ ቤተ ክርስቲያን ተቃጥሏል፣ ባንኮችም ተዘርፈዋል። በዚህም ምክንያት እርሳቸውና በስራቸው የሚገኙ ወደ ስድስት የሚጠጉ አመራሮች በዛሬው ዕለት በቁጥጥር ስር ውለዋል ብለዋል። በአሁኑ ሰዓትም በፌዴራል ፖሊስ ስር እንደሚገኙ ገልጸው በጣም በቅርቡ ፍርድ ቤት ይቀርባሉ ብለዋል። የኢትዮጵያ ሶማሌ ክልል ምክር ቤት በትላንትናው እለት የአቶ አቶ አብዲ ኢሌን ጨምሮ ሰባት የክልሉ ምክር ቤት አባላት ያለመከሰስ መብታቸውን ማንሳቱን ይፋ አድርጓል። እነዚህ ያለመከሰስ መብታቸው የተነሱት አቶ አብዲ ጀማል ቀሎምቢ የክልሉ ጠቅላይ አቃቢ ህግና ፍትህ ቢሮ ኃላፊ፣ ወይዘሮ ራሃማ ሙሐሙድ የሴቶችና ህጻናት ጉዳይ ቢሮ ኃላፊ፣ አቶ ኢብራሂም መሐመድ የትምህርት ቢሮ ኃላፊ፣ አቶ ዴቅ አብዱላሂ የውሃ ሀብት ልማት ቢሮ ኃላፊ፣ አቶ ኢብራሂም መሐመድ ሙባረክ የጅጅጋ ከተማ አስተዳደር ከንቲባ፣ እንዲሁም የሶኢዴፓ የፖለቲካ ጉዳዮች ኃላፊ አቶ ኡመር አብዲ ናቸው። ኮሚሽነር ዘይኑ እነዚህ ስድስት ሰዎች ከፕሬዚዳንቱ ከቀድሞ ፕሬዚዳንት አቶ አብዲሌ ጋር መታሰራቸውን አረጋግጠዋል። ቅዳሜ ዕለት ለሀገር ውስጥ መገናኛ ቅዳሜ ዕለት ለሀገር ውስጥና ለውጭ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ያለውን ወቅታዊ ሁኔታ በተመለከተ ከጋዜጠኞች ተጠይቀው በክልሉ የነበረው የመብት ጥሰት ከዚህ ቀደም ተሰምቶ ከሚያውቀው ከሚያውቀው የከፋ መሆኑን ተናግረው ነበር። ጅጅጋ የነበረው ሁኔታ ሰፋ ያለ አውድ አለው። ራሱን አስሎ ማየት ያስፈልጋል። በምስራቅ ኢትዮጵያ ባለፉት አስር ቀናት ሰፊ ንግግር ስናደርግ ቆይተናል። እዚያ አካባቢ ሲደረግ የነበረው የሰብአዊ መብት ጥሰት እና እንደ መንግስት አክት የማድረግ ሁኔታ በፊልም የሚታይ ወይም በፊክሽን የሚነበብ እንጂ ኢትዮጵያ ውስጥ የሚደረግ መሆኑን ያጠራጠራል። ብዙ የሚያስደነግጡ ነገሮች ተከናውኗል። እዛ አካባቢ ለምሳሌ በማረሚያ ቤት ከታረም የሚታረሙ ሰዎች ጋር አንበሳ፣ ጅብና ነብር ይታሰራል የኢትዮጵያ ውስጥ አለ ብሎ ማሰብ ይከብዳል። ይህ የሆነበት ምክንያት ታሳሪዎቹ የሚጠበቅባቸውን ብቻ ሳይሆን የማይጠበቅባቸውን እንዲያወጡ ማስፈራሪያ ሆኖ የሚያግዝ ስልት ነው። ጠቃሚ ነው አደለም፣ የለውን ትተን ሰዎች ይደፈራሉ፣ ሀብት ይዘረፋል፣ ሰዎች ይሞታሉ። ጅጅጋ የተፈጸመውም ነገር እንደዛ አይነት መልክ አለ። ጠቅላይ ሚኒስትር አብይ አህመድ ይህንን በይፋ ከመናገራቸው አስቀድሞ ከጥቂት ወራት በፊት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዎች ልክ እንደ ሞቱት ነን በሚል ርዕስ ባወጣው ባለ ሰማንያ ስምንት ገጽ ሪፖርት በሶማሌ ክልል ኦጋዴን እስር ቤት በሚል በሚታወቀው እስር ቤት ውስጥ ዜጎች በተፈቀደ ለአመታት ታስረው አሰቃቂ ስቃይና ድብደባ እንደሚፈጸምባቸው ይፋ አድርጎ ነበረ። ድርጅቱ ቃለ መጠይቅ ያደረገላቸውና ለደህንነታቸው ሲባል ስማቸው የተቀየረ የቀድሞ እስረኞችን ጠቅሶ በሪፖርቱ ላይ እንዳሰፈረው እስረኞቹ በመላው እስረኞች ፊት ልብሳቸውን አውልቀው እርቃናቸውን አድርገው እንደደበደቧቸው ማስረዳታቸውንም ተናግሮ ነበር። የሂውማን ራይትስ ዎች የአፍሪካ ከፍተኛ ተመራማሪ የሆኑት ፊሊክስ ሆርን ድርጅታቸው ያወጣውን ሪፖርት አስመልክቶም ከአሜሪካ ድምጽ ተጠይቀው የሶማሌ ክልል እስረኞች ፍርድ ቤት ባለመቅረብ በሀገሪቱ ካሉት ከሌሎች እስር ቤቶች የተለየ ነው ብለውን ነበር። የሶማሌ ክልሉ ደግሞ በጣም የተለየ ነው። ምንም አይነት ህግ የለም። እኛ ካነጋገርናቸው ሰባ የቀድሞ እስረኞች ውስጥ ፍርድ ቤት የቀረቡት አራቱ ብቻ ናቸው። በሶማሌ ክልል ለተፈጸመው የመብት ጥሰት ግለሰቦች፣ በሶማሌ ክልል ያሉ ከፍተኛ የመንግሥት ባለሥልጣናትም በሙሉ ተጠያቂ ሊሆኑ ይገባል። ከልዩ ፖሊስ ጀምሮ እስከ ክልሉ ፕሬዚደንት አብዲ አሊ ድረስ ተጠያቂ ናቸው። በወቅቱ የሶማሌ ክልል የኢንፎርሜሽን ሚኒስቴር የሆኑት አቶ ኢድሪስ እስማኤል ከቪኦኤ የሶማሌኛ ቋንቋ ዝግጅት ክፍል ተጠይቀው ድርጊቱ በክልሉ አልተፈጸመም ሲሉም ማስተባበላቸው ይታወሳል። ጥቂት ቆይቶም እንደተባለው ሐምሌ 27 ቀን 2010 ዓ.ም በክልሉ ከፍተኛ የሆነ የግድያ እንደዚሁም ደግሞ ንብረት መዝረፍ መውደምና በሰዎች ላይ የአካል ጉዳት መድረሱን መዘገባችን ይታወሳል። በሌላ በኩል በክልሉ የኢንተርኔትና የስልክ አገልግሎት መቆራረጡ ሲዘገብ ቆይቷል። ይህንኑ በተመለከተም በዛሬ ዕለት ያነጋገር ናቸው የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ዘይኑ ጀማልን ስናነጋገር የስልክ ጥራቱ በጣም አስቸጋሪ እንደሆነ በዳመጣችሁት ድምጽ ላይ መገንዘባችሁ ይገመታል። ይህንን በተመለከተ ባለፈው ሳምንት ጠይቀናቸው የነበረው የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ኃላፊ አቶ አብዱራሂም ይህንን ምላሽ ሰጥተው ነበር። ለምሳሌ ከባለፉት ሁለትና ሶስት ቀናትና ከዛም በላይ በጎዴ ቀብሪ ዳሀር እንደዚህ አካባቢዎች አገልግሎት ተቋረጠ። ዋነኛው ምክንያት እዛ ጋር የደረሰ የፋይበር ኦፕቲክ ኬብል መቆረጥ አደጋ እና ሁለቱን ነገር ብንለያያቸው አሁን ቀደም ሲል አንቺ እንደገለጽሽው የተለዩ ቦታዎች አሉ ከአገልግሎት ጥራት አንጻር ኔትወርክ መቆራረጥ አንጻር የሚታዩ በድጋሚ ደግሞ እነዚህ ከፋይበር ኦፕቲክ ኬብል ከመቆረጥ ከአደጋ ጋር ተያይዞ ደግሞ የሚቋረጡ አገልግሎቶች አሉ። አቶ አብዱራሂም አህመድ ይህንኑ በተመለከተ ድርጅታቸው ከፍተኛ ጥረት እንደሚያደርግና በቅርቡም ሁሉም የኔትወርክ ጥራት እንደሚስተካከል ገልጸውልናል። ኮሚሽነር ዘይኑ ጀማል በበኩላቸው በዛሬው ዕለት በጂጂጋ ከተማ እንደሚገኙ ገልጸው የክልሉ ህዝብ አዲሱን በምክትል ፕሬዚዳንት ማዕረግ የተሾሙት ፕሬዚዳንት ከፍተኛ አቀባበል አድርጎ እንደተቀበላቸውና በከተማውም ጸጥታ መስፈኑን ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። እየተከታተላችሁ የምትገኙት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባ እናልፋለን። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ለሁለት ቀናት ስብሰባ አካሂዶ ነበር። ማዕከላዊ ኮሚቴው ከስብሰባው በኋላ ባወጣው መግለጫ የድርጅቱ አመራር ለህዝቡ ሰላምና ልማት አስፈላጊ መስዋዕትነት ለመክፈል መዘጋጀቱን ገልጿል። አስራ ሶስተኛው የፓርቲው ጉባኤን አስመልክቶ መወያየቱን የገለጸው ማዕከላዊ ኮሚቴ ለጉባኤው በማንኛውም መንገድ ለመሰናከል የሚደረግ እንቅስቃሴን እታገላለሁ በማለት መግለጫ ሰጥቷል። ሕገ መንግስታዊ ስርዓትና የህዝቡ ክብርና ጥቅም አስቀድሞ የፖለቲካ ፓርቲዎች በጋራ አጀንዳ ለመስራት ዝግጁንን ብለዋል። ሙልጌታ አጽባሐ ከመቀለ ሙሉን መግለጫ ልኮለናል። የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ለሶስት ቀናትን ባካሄዱ ስብሰባ የክልሉና የሀገሪቱ ወቅታዊ ሁኔታዎች መሰረት በማድረግ በልማት ቀጣይ ፖለቲካዊና ማኅበራዊ ስራዎች ውይይት ማካሄዱ ባወጣው የአቋም መግለጫ አመላክቷል። የልማትና የመልካም አስተዳደር እንዲሁም የዲሞክራሲ ስራዎችን ወደ ከፍተኛ ደረጃ ለማሳደግ በምሁራን የተካሄዱ ጥናቶች የደረሱበት ደረጃ የሕዝቡን ፍላጎት በሚያሟላ መንገድ አቅጣጫ ማስቀመጡም ገልጿል። በትግራይ የተለያዩ አካባቢዎች የኢትዮጵያና የኤርትራ የሰላም ሂደት በመደገፍ በሕገ መንግስቱና ፌዴራላዊ ስርዓቱም እየደረሰ ያለው ጥቃት በመቃወም የተካሄደ ሰላማዊ ሰልፍ የሕዝቡን ብስለትና ጥንካሬ የሚያሳይ ነው ሲልም አድንቆታል። በተጨማሪ የሕዝቡ የድርጅቱ አባላትና አመራሩ አንድነት አስፈላጊ ነው ያለው ማዕከላዊ ኮሚቴው በአንድነታችን ላይ የሚደረግ ዘመቻ እንታገለዋለን ሲል ገልጿል። የድርጅቱ አመራር ለአንድነት፣ ለሰላምና ለልማት አስፈላጊ የሆነ መስዋዕትነትም እከፍላለሁ ብሏል። የድርጅቱ ቀጣይ ጉባኤ አስመልክቶ እንደተወያየም ማዕከላዊ ኮሚቴው ባወጣው መግለጫ አመላክቷል። ጉባኤውም በአሁኑ ጊዜ ያለውን ትግል መሰረት ያደረገ ድርጅቱ ጠንክሮ የሚወጣበትም ይሆናልም ብሏል። ፓርቲው በጉባኤው ዲሞክራሲያዊ በሆነ አንድነቱና ጽናቱን ጠብቆ በአሁኑ ጊዜ በክልሉና በአገሪቱ ያጋጠሙ ያሉትን ፈተናዎች ብሎ ባስቀመጣቸውን ለመከላከል በሚያስችል ሁኔታ ሊሆን እንደሚገባም መወሰኑም ገልጿል። የድርጅቱ አስራ ሶስተኛ ጉባኤ በማንኛውም መንገድ ለመረበሽ የሚደረግ እንቅስቃሴ ከሕዝቡና ከአባላቱ ጋር በመሆን እንደሚቋቋሙም እምነቱን ገልጿል። በትግራይ ክልል በህጋዊ መንገድ የሚደረግ የተደራጀና ያልተደራጁ የፖለቲካዊ እንቅስቃሴዎች ዲሞክራሲውን ለማጎልበትና የህዝ ህዝቡን ሁለንተናዊ ጥቅም ለማረጋገጥ ያለው ትርጉም የላቀ መሆኑም ማዕከላዊ ኮሚቴው በመግለጫው አመላክቷል። ከሁሉም ህገ መንግስታዊ ስርዓቱና የህዝቡን ክብርና ጥቅም አስቀድመው ከሚሰሩ ፓርቲዎች የጋራ አጀንዳ በመያዝ ለመስራት ያለውን ዝግጁነትም ገልጿል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሀ መቀለም ሙልጌታን እናመሰግናለን። ወደ ሌላ ዘገባ እናልፋለን። የብአዴን ማዕከላዊ ኮሚቴ ለሁለት ቀናት ሲያካሄድ የነበረውን መደበኛ ስብሰባ አስመልክቶ ለደረሰበት ውሳኔ ትላንት መግለጫ አውጥቷል። በሚቀጥለው መስከረም ወር ላይ ለሚያካሄደው አስራ ሁለተኛ መደበኛ ድርጅታዊ ጉባኤ ላይ ለሚያቀርበው ረቂቅ ሪፖርት ተወያይቶ ነው መግለጫውን ያወጣው። ኮሚቴው በአሁኑ ሰዓት በህዝቡና ከአባላቱ በስፋት እየተነሱ ላሉ የልማትና የዴሞክራሲ ጥያቄዎች እየመለሰ ግንባር ቀደም አታጋይ ድርጅት ለመሆን ቆርጦ መነሳቱን የገለጸው ከማዕከላዊ ኮሚቴ ስብሰባው ላይ ስላገዳቸው ከፍተኛና ነባር አመራሮች ዝርዝር ጉዳይ መግለጫው ያብራራው ነገር የለም። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ማዕከላዊ ኮሚቴው በመስከረም ወር ላይ ለሚያካሂደው የባዕዴን አስራ ሁለተኛ መደበኛ ድርጅታዊ ጉባኤ ላይ ለሚቀርበው ረቂቅ ሪፖርት በስፋት ተወያይቶ ውሳኔ ላይ የደረሰባቸውን ነው በመግለጫው ያተተው። በዚህም ባአዴን አሁን የተጀመረውን ሀገራዊና ክልላዊ ለውጥ ለማስቀጠል የማዕከላዊ ኮሚቴ አባላቱ ጥልቀት ያለው ውይይት እንዳደረጉና በግንባር ቀደም ከህዝቡ ጎን በመሆን አታጋይ ድርጅት ለመሆን ቆርጦ የተነሳ መሆኑን ነው የተገለጸው። በህዝቡና በአባላቱ ዘንድ በስፋት እየተነሱ የነበሩ እንደ የአማራ ብሔርተኝነት፣ የማንነትና የወሰን ጥያቄዎች፣ የህገ መንግስት መሻሻል፣ የግለሰብ መብት መተካካት፣ የልማት ድርጅቶች ባለቤትነት እና የኢትዮ ሱዳን ድንበር ጉዳይ ኮሚቴው ትኩረት ሰጥቶ እንደተወያየባቸውና አፋጣኝ ምላሽ ለመስጠትም በዝግጅት ላይ እንደሆነ መግለጫው አስታውቋል። የህዝቡንና የአባላቱን ፍላጎት መሰረት ያደረገ ከወቅቱ ጋር አብሮ የሚራመድ የድርጅቱ ፕሮግራምና የመተዳደሪያ ደንብ ለማሻሻል እንደሚያስፈልግ ድርጅቱ አምኗል ይላል መግለጫው። ባለፉት አመታት ክልሉን ጨምሮ በመላው የኢትዮጵያ ህዝብ የመፈናቀል መሰደድ ለህይወትና ንብረት መውደም ምክንያት የሆኑ የወሰንና የማንነት ጥያቄዎች ላይ ህገ መንግስቱን መሰረት አድርጎ እንዲካለል በአዴን ትግል እንደሚያደርግ የጠቋመው መግለጫው ህገ መንግስቱን ለማሻሻል በቁርጠኝነት እንደሚሰራ ጨምሮ ጠቅሷል። የግለሰብ መብት የሚከበርበትን ስርዓት እውን አደርጋለሁ ያለው ባዕዴን መተካካትን በተመለከተ የተማረውን ወጣት ማዕከል ያደረገ የአመራር ምልመላና ግንባታ ስራ እንደሚያካሄድ ጠቁሟል። ከለውጡ እንቅስቃሴ ጋር አብረው መጓዝ በተሳናቸው ከፍተኛ አመራሮች ላይም እርምጃ መውሰዱን ነው የገለጸው። ድርጅቱ ራሱን የማጥራት እንቅስቃሴውን አጠናክሮ እንደሚቀጥል እና በአስራ ሁለተኛ ድርጅታዊ መደበኛ ጉባኤው ላይም ይህንን ግምት ውስጥ ያስገባ ውሳኔ እንደሚያስተላልፍ ጠቁሟል። የመንግስት የልማት ድርጅቶች ግልጽነትና ተጠያቂነት ባለው ስርዓት መመራት እንዳለባቸው ያመነው ድርጅቱ እንደ ጥረት ኮርፖሬትና አብቁተ የተባሉ የልማት ድርጅቶች ተጠሪነታቸው ለክልሉ መንግስት እንዲሆኑ የፖለቲካ ውሳኔ መወሰኑ ተገልጿል። አፈጻጸሙም ህጉን ተከትሎ ተግባራዊ ይደረጋል። 太不乱。 መግለጫው በኢትዮ ሱዳን ድንበር ላይ አርሶ አደሮችን እያጋጨ ያለውን በተለይ በመተማ ወረዳ ልዩ ስሙ ደለሎ በተባለው አካባቢ ታሪካዊ ዳራውንና ነባር የይዞታ መብቶችን ያላስጠበቀ የሚመለከታቸውን አካላት ያላሳተፈና የጋራ አቋም ያልተያዘበት እንደነበር እና በዚህም የብአዴን አመራሮችን ከሕዝብ ጋር ያራራቀ እንደነበር አውስቷል። በሌላ በኩል በቋራ ወረዳ ልዩ ስሙ ነፍስ ገበያ በተባለ አካባቢ በጊዜያዊነት ሰፍሮ የነበረው የሱዳን ወታደር ከጊዜ ወደ ጊዜ ግዛቱን እያሰፋ ና ቋሚ ካምፕ እየገነባ ይገኛል። የካምፑ መኖር ደግሞ የድንበሩን ጉዳይ ይበልጥ እያወሳሰበው መሆኑን በስፋት የገመገመው ማዕከላዊ ኮሚቴው የሱዳን ወታደር ከዚያ ስፍራ በፍጥነት ለቆ እንዲወጣ የወሰነ ሲሆን የፌዴራል መንግስቱም ይህንን እንዲያስፈጽም ተጠይቋል። በመግለጫው እስከ አስራ ሁለተኛው ድርጅታዊ መደበኛ የጉባኤ ድረስ ከማዕከላዊ ኮሚቴ አባልነታቸው ስለታገዱት ነባር አመራሮች ግን በመግለጫው ምንም የተባለ ዝርዝር ጉዳይ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴር ምስጋናውን ለ ዘገባው እናመሰግናለን። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። በፌስቡክ አትቪ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦይን በመጠቀም አስተያየቶቻችሁን አድርሶ። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ማቅቢል ያበረው ነበር። የምሽቱ ስርጭት መሀንዲስ ቶማስ እናስተናግዳቸው ያመሸ ነው። ደግሞ እኔ መስታወት አድራጋው ና ጽዮን ግርማ ነበርን። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት በነገኩ ሰው እንገናኝ። दोनों रेडियो सगले अमेरिका